የኦሮሚያ ክልላዊ መንግስትን፣ በምዕራብ ኦሮሚያ እና ደቡብ ኦሮሚያ ካሉ የጉጂ ዞኖች ታጥቆ የሚንቀሳቀሰውን እና ራሱን የኦሮሞ ነጻነት ጦር ብሎ የሚጠራውን ቡድን ለማወያየትና ለማስታረቅ ፉርቱ የእርቅና ሰላም ኮሚቴ መቋቋሙን አስተባባሪዎቹ ገልጸዋል። ፀሐይ ዳምጠው ዝርዝሩን ይዛለች። የእርቅና የሰላም ኮሚቴው ዋና ጸሐፊ አቶ ለሚ ታየ እንዳሉት በኦሮሚያ ክልል የተለያዩ አካባቢዎች በተፈጠረው የሰላም እጦት ችግሮች ምክንያት ሕብረተሰቡ ለእንግልት ተዳርጓል። በተለይም በክልሉ በምዕራብ ኦሮሚያና ደቡብ ኦሮሚያ አካባቢ ጉጂ ዞኖች የተፈጠረው አለመግባባት የአካባቢውን ነዋሪዎች አላስፈላጊ መስዋዕትነትን እያስከፍለ እንደሚገኝ ተናግሯል። ችግሩን ለመፍታት የኮሚቴው ዋና አላማ ችግሩ በሰላማዊ መንገድ እንዲፈታ መንግስትና በክልሉ ያለው ታጣቂ አካል አገናኝቶ በጠረጴዛ ዙሪያ እንዲወያዩ ማስቻል ነው ብሏል አቶ ለሚ። ስድርጅቱ አዲብኮት የሚያደርግ እነሱን ወክሎ የሚቀርብ ሽማግሌ ይልካሉ። መንግስትም የራሱን የሚወክል ሽማግሌዎች ይልካል። እነኝህ ሽማግሌዎች ከእኛ ኮሚቴ ጋር አንድ በማዋሃድ በጠረጴዛ ዙሪያ እንዲነጋገሩ እናደርጋለን። ህብረተሰቡም ለዚህ እርቀ ሰላም የድርሻውን እንዲያበረክት በተለያዩ አካባቢዎች የህዝብ ውይይቶች እንደሚያካሂዱም ገልጿል። የጸጥታ ችግር ባለባቸው ከተሞች ሄደን ህዝቡንም እናወያያለን። ህብረተሰቡም ለዚህ አስፈላጊው እንዲጋ እንዲያደርግ ፎረሞችን፣ ኮንፈረንሶችን እናዘጋጃለን ማለት ነው። በተለይ የስልጣ ችግር ባለባቸው ዞኖች ሄደን ከህዝቡ ጋርም ውይይት እናደርጋለን። በመንግስት በኩልም የህብረተሰቡን ችግር ለመፍታትና እርቅና ሰላም ለማስፈን የታየ ቁርጠኝነት የሚያኮራ መሆኑን ተናግረዋል። የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ጌታቸው ባልቻ ክልሉ የህብረተሰቡ ሰላም እንዲመለስ መስራት ላይ እንደሚገኝ አስታውሰው የመንግስትን ሰላም የማስፈን ስራ ለመደገፍ ከሚሰሩ አካላት ጋር ለመስራት ዝግጁ መሆኑን አቶ ጌታቸው ተናግረዋል። የእነሱ ጥያቄ ለሁለቱም አካላት ጥያቄ እናቀርባለን ነው። የሸመቀውም ኃይል እና መንግስት በሰላማዊ መልኩ ጉዳዩን ለመፍታት ምን አቋም አለው የሚል ጥያቄ ነው ያቀረቡልን። በመንግስት በኩል በተደጋጋሚም ግልጽ አድርገናል። መንግስት የሰላም ጉዳይ ጊዜ የሚሰጠው እስካልሆነ ድረስ ማንኛውም ሰላም ፈላጊ አካል በሰላማዊ መንገድ ተንቀሳቅሶ በሰላማዊ መንገድ መጥቶ እንደራደር፣ ችግራችንን እንፍታ፣ በውይይት እንፍታ ብሎ የሚመጣ ከሆነ መንግስት ይሄንን ሙሉ በሙሉ ተቀብሎ ተግባራዊ ማድረግ እንደሚችል በዛሬው መድረክ ላይ እኛም ማረጋገጥ እንላቸው። ኃላፊው አሁን የቀረበው የእርቅና የሰላም ሀሳብም በመንግስት በኩል በሙሉ ፈቃደኝነት ተግባራዊ ይደረጋል ብሏል። ኮሚቴው ከምሁራን ከኪነ ጥበብ ባለሙያዎችና ከታዋቂ ሰዎች የተውጣጡ አስራ ሶስት አባላት ያካተተ ሲሆን ከኦሮሚያ ክልልና ከሚመለከተው በደረጃ ካሉት አካላት የእውቅናና የምስክር ወረቀት እንደተሰጠውም አስተባባሪዎቹ ገልጿል። አቶ አባብዬ አባጀብር የኮሚቴው ዋና ስራ አስፈጻሚ፣ አርቲስት መሰሉ ታሪኩ ምክትል ስራ አስፈጻሚ፣ አቶ ለሚታዬ ዋና ጸሐፊ ሲሆኑ ዶክተር አበበ ገመቹ፣ አርቲስት እልፍነሽ ቀኖ፣ ዶክተር ገመቹ መገርሳና ሌሎችም የኮሚቴው አባላት ናቸው። ኮሚቴው ከዚህ ቀደም በአባ ገዳዎችና የእርቅ ሰላም ቴክኒክ ኮሚቴ ታጣቂዎቹን በማደራደር በሰላም እንዲገቡ ሲደረግ የነበረውን ጥረት ያደናቀፉ ሁኔታዎች ይህንን ኮሚቴ እንዳይገጥሙ በወቅቱ የነበረውን ጥንካሬና ጉለቶችን ለይቷል ተብሏል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።